ጦማሪና አራማጅ ዘላለም ወርቅ አገኘው በመጀመሪያ እንኳን ለቤት አበቃ ሰላም ጠበቃችሁ እላለሁ። እሺ፣ በሁለት ሺ ስምንት ዓመተ ምህረት ግንቦት ወር አምስት ዓመት ከአራት ወር ተፈርዶብህ እንደነበር ይታወሳል። ዛሬ ከእስር የወጣው የእስር ጊዜን ጨርሰ እንደሆነ ተዘግቧል። እስቲ ሂደቱን አስረዳኝ። ያው፣ ተከስሼበት በነበረው በሁለት ሺ አንድ ፀረ ሽብር አምስት ዓመት ከአራት ወር ተፈርዶብ ቂሊንጦ፣ ቃሊቲና ዝዋይ እስር ቤቶች ውስጥ ለሶስት አመት ከሰባት ወር ኦልሞስት ለአራት አመት አካባቢ መቆየቴ ይታወቃል። ያው አሁን የእስር ጊዜ እንጨፍሼ ዛሬ ጥር ሀያ አንድ ቀን ተፈትቻለሁ ማለት ነው። እንግዲህ ወደ አራት አመት ገደማ በእስር ማሳለፍ ቀላል አይደለም። በእስር ቤት ያሳለፍከው ጊዜ ምን ይመስላል? እንግዲህ እስር ቤት መልካም ነው አልልህም መቼም፣ ግን ያው ሁሉም ሁኔታዎች መማርና መሻሻል ይቻላል ብዬ አምናለሁ። እና ያው ብዙ ተምሬበታለሁ ብዬ አስባለሁ ከክፋቱ እና ከጉዳቱ ይልቅ መማሩ መሻሻሉ የተለያዩ ሰዎችን ሕይወት ማየቱ ከኛ በፊት ስቃዩን የጀመሩት ሰዎች አሉ። የእነሱን ሕይወት ማየቱ ትልቅ ነገር ነው እና ትልቅ ትምህርት ሆኖኛል ብዬ አስባለሁ። በጤና ላይ በራስ ላይ የደረሰብህ ችግር እንደዚህ አይነት ነገር አለ? ጤና ያው በተለይ አንድ ቦታ ላይ መቀመጡ በራሱ የሚፈጥረብህ ጫና አለ። በተለይ መጀመሪያ ሰሞን ላይ በማዕከላዊ በቆየሁባቸው ሰዓቶች የነበሩ የጤና እክሎች ነበሩ። አሁን ግን በጣም ተመስገን ደህና ነኝ፣ በጣም ጤነኛ ነኝ። ፍጹም ጤና ሆኜ ነው እየወጣሁ ያለው። ቤተሰቦቼም ጥሩ እንክብካቤ ያደረጉልኝ ስለነበረ መልካም ጊዜ ነበረ የነበረ ማለት እችላለሁ። የጋዜጠኞች መብት ተከራካሪ ድርጅቶች አንተን ጨምሮ በስር ላይ ያሉ ጦማሪያንና ጋዜጠኞች እንዲፈቱ ተደጋጋሚ መግለጫዎች ሲያወጡ ቆይተዋል። አሁን እንግዲህ አንተ ከእስር ቤት ወጥተሃል። ወደ ጦማሪነት አሊያም ወደ አራማጅነት አክቲቪስትነት ማለት ነው የመመለሱ ሀሳብ አለ? አዎ ይሄ ዝም ብለህ የምታቆመው ዝም ብለህ የምትጀምረው ዝም ብለህ የምታቆመው ነገር አይደለም። እንግዲህ ይሄ ተፈጥሯዊ መብት ነው። መናገር፣ መጻፍ፣ ሀሳብን በነፃነት መግለጽ ተፈጥሯዊ መብቶች ናቸው እና እነዚህ ተፈጥሯዊ መብቶችን የሆነ ሰዓት ላይ አቆማቸዋለሁ የምትላቸው አይደለም እና እንግዲህ እኔ በህይወት እስካለሁ መናገሬን፣ መጻፌን፣ ሀሳቤን በነፃነት መግለጼን አላቆምም። በነፃነት መግለጽ የሚቻልበት ሁኔታ ኖረም አልኖረም ማለት ነው እና አቆማለሁ የሚል ሀሳብ የለኝም። ይዘላለም፣ በጣም ነው የማመሰግነው። እሺ፣ እኔ አመሰግናለሁ።